የኮምቦልቻ መጋዘን ለአገልግሎት መዘጋጀቱን አስታውቀዋል። የሰብአዊ እርዳታ ማከማቻ ሆኖ ሲያገለግል የቆየው ይህ መጋዘን በህወሓት ታጣቂዎች ቁጥጥር ስር በነበረ ጊዜ መዘረፉን የመንግስታቱ ድርጅት አሳውቆ ነበር። ዝርፊያውን የፈጸመው ህወሓት መሆኑን መንግስት ተናግሯል። ህወሓት ግን አስተባብሏል። በሌላ በኩል በአማራ ክልል ሰሜን ሸዋ ዞን የሚገኙ ተፈናቃዮች በቂ ድጋፍ እየቀረበላቸው አለመሆኑን ተናግረዋል። መንግስት በጦርነቱም ምክንያት ለችግር የተጋለጡትን ለመደገፍ ከፍተኛ መጠን ያለው እህል ከውጭ በማስገባት ላይ መሆኑንና የኮምበልቻው መጋዘንም ለአገልግሎት መዘጋጀቱን የአደጋ ስጋት ሥራ አመራር ኮሚሽን አስታውቋል። ሰሞኑን ወደዚያው ተጉዞ የነበረው ኬኔዲ አባተ በሰሜን ኢትዮጵያው ግጭት ምክንያት ከአማራ ክልል የተለያዩ አካባቢዎች ተፈናቅለው በክልሉ ሰሜን ሸዋ ዞን የተለያዩ ስፍራዎች የሚገኙ ተፈናቃዮች በመንግስትና በሕብረተሰቡ የተለያዩ ድጋፎች ቢደረጉላቸውም ነገር ግን በቂ እንዳልሆኑ ይገልጻሉ። ከሰሜን ሸዋ ዞን ጀውሃ መፈናቀሏን የምትገልጸው አበበች መስፍን ቅሬታ ከሚያሰሙ ተፈናቃዮች መካከል ነች። እኛ እስካሁን ድረስ እኔ እንጃ ብቻ አመንዝኮ ዱቄት ሰጥቶናል። አስራ አምስት ኪሎ ደግሞ ተብሎ አንድ ጊዜ ስንዴ ተሰጥተናል። እዚህ ምድር ከመጣን ማለት ነው። በመንግስት ሌላ ነገር አናውቅም። በህዝብ ግን ቢያንስ አንድ ወር አካባቢ ድረስ እንጀራና ሽሮ፣ በርበሬ እያዋጡ በተለያዩ ነገር በግሎች፣ ሞዴስ እየሰጡን አልባሳት ሳይቀር ከቤታቸው የሚለብሱትን እየሰበሰቡ አዋጥተው በጊዜው ይህን ነገር አድርገውልና ሰሜን ሸዋን ጨምሮ ለምስራቅ አማራ አካባቢዎችና ለአፋር ክልል የተለያዩ አካባቢዎች የእርዳታ አቅርቦት የሚደርሰው ከኮምቦልቻ መጋዘን እንደነበር የሚገልጹት የኢትዮጵያ የአደጋ ስጋት ስራ አመራር ኮሚሽን የህዝብ ግንኙነት ዳይሬክተር አቶ ደበበ ዘውዴ፣ ይሁንና በመጋዘኑ የነበረው ከ100 ሺህ ኩንታል በላይ እህል በህወሓት ኃይሎች መዘረፉንና የተለያዩ ተሽከርካሪዎቹም መወሰዳቸውንና የተቀሩትም መውደማቸውን ተናግረዋል። ይህም በእርዳታ አቅርቦት ላይ ተጽዕኖ ማሳደሩን ነው የገለጹት። ለአፋር ለአማራ ክልል እንዲሁም ሰሜን ሸዋን ጨምሮ ከዚሁ መጋዘን ነበር የሚመላ የሚወሰደውም። ወይራስ ግን ከመቶ ሺህ ኩንታል በላይ የአሸባሪው የህወሀት ቡድን ወስዷል። ከዚህ ይሄ ብቻ አይደለም፣ ምግብ ነክ ያልሆኑ ቁሳቁሶችም ተወስደውብናል። ሌላው ለኮምቦልቻ ቅርንጫፍ ጽህፈት ቤት የተላከ እህል የጫነ አንድ ቱርቦ ትልቅ መኪና ከእህል እንደ ጫነ ነው የወስዱ አራት ለዚህ ለግቢ አገልግሎት የሚውሉ መኪኖች ተወስደዋል እዛ ጋር ሁለት የቆሙ መኪኖች ይታዩአችሁ ከሆነ ሞተራቸውን አውልቀው ነው የወሰዱት ስለዚህ የጥፋት ቡድን ነው የህወሓት አሸባሪ ይህ ሁሉ ከዚህ ተወስዷል ለደሴና ዙሪያ ወረዳዎች አራተኛ ዙር የዕለት እርዳታ አጓጉዘናል ከየት ከወረታ ኦሮሚያ ልዩ ዞን ከሚሴ ከአዳማ ነው በማጓጓዝ ላይ የሚገኘው ለኮምቦልቻና አካባቢው ከአዳማ ነው በማጓጓዝ ላይ የሚገኘው። ይሄ ነበረ ፈንክሽናል መሆን ያለበት። አሁን ላይ የኮምቦልቻ መጋዘን ለአገልግሎት ዝግጁ መሆኑን የተናገሩት አቶ ደበበ እስከ ታህሳስ ወር መጨረሻ በመንግስት ግዢ ከውጭ ወደ ሀገር ይገባል ያሉት አራት መቶ ሺህ ሜትሪክ ቶን እህል የኮምቦልቻውን ጨምሮ በስምንት ማዕከላዊ መጋዘኖች ተራግፎ ለተረጂዎች በተቀላጠፈ መልኩ እንደሚደርስ ጠቁመዋል። እንግዲህ በኮምቦልቻ አስራ ሁለት መጋዘኖች አሉ። እያንዳንዱ ሀምሳ ሺህ ኩንታል ነው የሚይዘው። አሁን አይታችኋል ግቢውን አጸድተነዋል ጸዳ አድርገን ለቀጣይ አገልግሎት እንዲውል ማድረግ ነው። የቀጣይ አገልግሎቱ ምንድን ነው? ከዚሁ ማሰራጫ ምናልባትም እስከ ታህሳስ መጨረሻ የሚገባ አራት መቶ ሺህ ሜትሪክ ቶን ከጅቡቲ ወደብ ለስምንቱም ቅርንጫፍ ጽሕፈት ቤት ነው የሚደለደለው። እዚህ ያለውን ግን ወደዚህ ለማምጣትና ቀጣይ አገልግሎቱን ለመስጠት ነው እያመቻቸን ያለ ነው። ቀጣይም ሶስት መቶ ሺህ ሜትሪክ ቶን መንግስት የሚገዛው ስላለ ይህንንም በደንብ ይህን ካደራጀን በኋላ የቀጣይ አገልግሎቱን ከዚሁ ደሴ ማዕከላቸው ማድረግ ቅድም የነገርኩ ሚኒስትሪ መስሪያ ቤት የእኛን ጨምሮ አብረው በጋራ የሚሰሩበት ነገር ነው የሚሆነው። በአማራ ክልል ከ አንድ ነጥብ ስምንት ሚሊዮን በላይ በአፋር ደግሞ ሶስት መቶ ስልሳ ሺህ ያህል ሰዎች ከጦርነቱ ጋር በተያያዘ ድጋፍ እንደሚያስፈልጋቸውም የተናገሩት የኢትዮጵያ የአደጋ ስጋት አመራር ኮሚሽን የሕዝብ ግንኙነት ዳይሬክተሩ አቶ ደበበ ዘውዴ፣ ይሁንና ከውጭ አጋር አካላት የሚቀርበው ድጋፍ አነስተኛ እንደሆነ ገልጸዋል። የመንግስት ድጋፍ ከፍተኛውን ድርሻ ነው የያዘው። አጋር አካል የምንላቸው ምናልባት ሕዝባችን ከግለሰብ፣ በቡድን፣ በማህበር በተቋም ውጭ የሚኖሩ ኢትዮጵያውያን እያደረጉ ያሉት ድጋፍ ነው። የተጠናከረ ድጋፍ የምትለውና ብዙም ያየንበት አይደለም። በቀጣይም ከባዱ ነገር ይሄ አይደለም፣ የመልሶ ማቋቋሙ ስራ ነው። ሂውጅ ካፒታል የሚጠይቀው ምክንያቱም የጥፋት ቡድን ነው ብያለሁ። በርካታ ግለሰብ ቤት ሳይቀር ከፍተኛ ውድመት የደረሰበት በመሆኑ ይህም በመጠገን በኩል ህዝባችን አሁን አሁን ለተፈናቃዮች እያደረገ ያለውን ድጋፍ በሁሉም ደረጃ በሁሉም ደረጃ አጠናክሮ መቀጠል ለመንግስት፣ ሀገራችን የቀድሞ ሰላሟ እንዲጠበቅ ማድረግ በኩል ሁሉም እንዲተባበር ይገባል የሚል መልእክት አለ። የተባበሩት መንግስታት የዓለም ምግብ ፕሮግራምም በኮምቦልቻ የሚገኘው መጋዘኑ መዘረፉን በመግለጽ በአካባቢው የሚያደርገውን የእርዳታ አቅርቦት በጊዜያዊነት ማቋረጡን መግለጹ ይታወሳል። እኛም በኮምቦልቻ በመገኘት የዓለም ምግብ ፕሮግራምን ጨምሮ የተለያዩ የረዴት ድርጅቶች መጋዘኖች ውስጥ ያሉ የተለያዩ ቁሳቁሶች ተበታትነው መገኘታቸውንና ጉዳት እንደደረሰባቸው ተመልክተናል። በኮምቦልቻው የዓለም ምግብ ፕሮግራም ዘረፋ የህወሀት ኃይሎችና የአካባቢው ነዋሪዎች መሳተፋቸውን የተባበሩት መንግስታት መንግስታት ቢገልጽም ህወሀት ውንጀላውን ውድቅ ማድረጉ ይታወቃል። በዚህ ጉዳይ ላይ ለአሜሪካ ድምፅ አስተያየቱን የሰጠው አለሙ አበራ የተባለ የኮምቦልቻ ነዋሪ ደግሞ ስለቀረበው ክስ ይህን ይላል። እንድትዘርፍ ያስገድዳል ሁሉ እነሱ ከፍተው የሚፈልጉትን ከወሰዱ በኋላ ህዝብ ነው የዘረፈው ለማሰኘት አንተ ላይ መሳሪያ እስከመደገን ግባ ብሎ እስከማስገደድ ሁሉ ይደርሱ ነበርና ይሄ ህዝብ በባህሪው ሌብነት በንቱ ነው አይደለም። በጉልበት ሳይወድ በግዱ ህይወት ማቆየት ስለነበረበት ያንን ነገር እንዲተገበር አስገድደውታል። ይሁን እንጂ በንጹሐንና በተለያዩ ተቋማት ላይ የህወሀት ኃይሎች ኢሰብአዊ ድርጊቶችን ፈጽመዋል በሚል የሚቀርቡ ክሶችን ሲያጣጥል የቆየው ህወሀት በኮምቦልቻ መጋዘንም በህወሀት ኃይሎች ተፈጽመዋል የተባለውን ዘረፋ እንደማይቀበል መግለጹ ይታወሳል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ።